በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኔ 13 ሐሙስ ምሽት 2016 ዓ ም መሰናዷችን ጀመረ።

የውጭ ባንኮች በኢትዮጵያ ሊሰሩ የሚችሉበትን ድንጋጌ የያዘ የአዋጅ ረቂቅ ይፋ ሆኗል። በሌላ በኩል በዚህ ዙሪያ ዘገባ አለን። በሌላ በኩል በኖኖ ወረዳ የሰርግ ላይ ጥቃት ሙሽሮችን ጨምሮ 27 ሰዎች መገደላቸው ተገለጸ። እንዲሁም ደግሞ ዓለም አቀፉን የስደተኞች ቀንም በማስመልከት በኢትዮጵያ የሚኖሩ ስደተኞች መጠለያ ጣቢያዎች

አገልግሎታቸውን እንዲያሻሽሉ ተጠየቀ የሚሉትንና ይህንና የሀገር ውስጥና ሌሎች እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን እንዲሁም የዜና ትንታኔዎችን ይዘን ወደ እናንተ መተናል። ሰላም።

ጤናስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ሰኔ 13 2016 ዓም መሰናዶ በመምራት አብሬያችሁ የምቆየው ኤደን ገረመው ነኝ። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። እዚህ ስቱዲዮ ውስጥ አስማማየ ነው

ዜናውን ወደ እናንተ ለማድረስ ይገኛል። አሁን በቀጥታ የምናልፈው ወደ ዓለም አቀፍ ዜናዎች ነው። ሰላም ጤና ይስጥልኝ አድማጮቻችን እንደምን አመሻችኋል። አስመማየ ነው ነኝ የሰዓቱን የዓለም ዋና ዋና ዜናዎች ወደ እናንተ አደርሳለሁ። ወደ መጀመሪያው ዜና ሳልፍ በአገሯ የጸጥታ ክፍተት ሊፈጠር ይችላል ስትል ያስጠነቀቀችው ሶማሊያ የአፍሪካ የሰላም አስከባሪ ኃይሎች ከሶማሊያ ለቅቀው የሚወጡበትን ፍጥነት እንዲቀንሱ ጠየቀች።

ሮይተርስ የተመለከታቸው ሰነዶች እንደሚያሳዩት ከሶማሊያ ጋር ድንበር የሚዋሰኑ አጎራባች አገሮች ዳግም እያንሰራራ የሚገኘው የአልሻባብ ቡድን ስልጣን ሊቆጣጠር ይችላል የሚል ስጋት ገብቷቸዋል። በሶማሊያ የሚገኘው የአፍሪካ ህብረት ሽግግር ተልእኮ አትሚስ ሰላም አስከባሪ ኃይል እንደ አውሮፓውያን አቆጣጠር በታህሳስ መጨረሻ ሙሉ በሙሉ ሶማሊያን ለቆ ለመውጣት ዝግጅቱን የጨረሰ ሲሆን በቁጥር አነስተኛውን ኃይል በቦታው እንደሚተካም ይጠበቃል።

ሆኖም የሶማሊያ መንግስት ለአፍሪካ ህብረት ሰላምና ጸጥታ ምክር ቤት ጊዜያዊ ሊቀመንበር ባለፈው ወር በላከው ደብዳቤያ ደብዳቤ አሁን ካሉት አራት ሺህ ወታደሮች ግማሽ የሚሆኑትን እስከ ሰኔ ወር መጨረሻ ለማስወጣት የተያዘውን እቅድ ወደ መስከረም እንዲያሻገር ጠይቋል። መንግስት ቀድሞ ቀደም ሲል ለህብረቱ አስገብቶ በነበረውና ሮይተርስ በተመለከተው ሰነድም ሰላም አስከባሪው ኃይል ለቁ የሚወጣበት ጊዜ በሶማሊያ ኃይሎች ዝግጁነትና አቅም ላይ እንዲመሰረት ጠይቆ ነበር።

በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተልእኮ የተሰጠው ቡድን ባካሄደው የጋራ ግምገማም የአፍሪካ ህብረት ሰላም አስከባሪ ኃይል በችኮላ መውጣታቸው የጸጥታ ክፍተት እንደሚፈጥር ማስጠንቅቋል። የፓርላማው መከላከያ ኮሚቴ ገለልተኛ አባል የሆኑት ሙርሳላ ካሊፍ ባደረጉት ንግግር የትውልድ ሀገሬ እየደችበት ያለው አቅጣጫ በዚህ መጠን አስግቶኛ አያውቅም ብለዋል። በሶማሊያ ለሚገኙ የአፍሪካ ህብረት ኃይል ከፍተኛ የገንዘብ ደጋፊ የሆኑት የዩናይትድ ስቴትስ እና አውሮፓ

ህብረት የሰላም አስከባሪውን ኃይል ለመቀነስ የወሰኑት ዘላቂነት ያለው የረጅም ጊዜ የገንዘብ ድጋፍ የማድረግ ሁኔታ ስጋቱ ስለከተታቸው መሆኑን አራት የዲፕሎማቲክ ምንጮችና አንድ የዩጋንዳ ከፍተኛ ባለስልጣን ለሮይተርስ ተናግረዋል። የሶማሊያ ፕሬዚዳንትና የጠቅላይ ሚኒስትር ጽህፈት ቤት በጉዳዩ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። በኬንያ ረቂቅ የታክስ ጭማሪ አዋጅን በመቃወም በናይሮቢ እና በሌሎች አካባቢዎች በሺህ የሚቆጠሩ ሰዎች የተቃውሞ ሰልፍ አካሂደዋል።

የታክስ ጭማሪውን በመቃወም ለወራት በማኅበራዊ ሚዲያ ሲደረግ የነበረው ዘመቻ ወደ ተቃውሞ ሰልፍ ተቀይሯል። የታክስ ጭማሪ የሚደረገው ብድር ለመክፈልና ለልማት ስራዎች እንደሆነም መንግስት ይገልጻል። መንግስት ከረቂ አዋጁ ውስጥ የተወሰኑት እንደሚተው ቢያስታውቅም ዛሬ ሐሙስ የተቃውሞ ሰልፍ መቀጠሉ ታውቋል። የታክስ ጭማሪው በተለያዩ ሸቀጦች ላይ የሚደረግ ሲሆን በነዳጅ ላይ ሊጨመር የታሰበው ዘጠኝ ሽሊንግ ለፈረሱ መንገዶች መጠገኛ እንደሚሆን የአዋጁ አርቃቂዎች አስታውቋል።

መንግስት በተጨማሪም አካባቢን ለመጠበቅ በሚል ታክስ ለመጣል ያቀደ ሲሆን ይህም የፕላስቲክ ውጤቶች የሚያስከትሉትን በከላ ለመከላከል እንደሆነም አስታውቋል። ብሔራዊ ሸንጎ ረቂቅ አዋጁን በሚቀጥለው ሳምንት እንደሚያጸድቅ ሲጠበቅ ኬንያውያን ግን በተቃውሞ እንደሚገፉበት አስታውቀዋል። የአፍሪካን የክትባት ገበያ ለመፍጠር አንድ ቢሊዮን ዶላር በላይ ቃል ተገባ።

እየጨመረ የመጣውን የኮሌራ ወረርሽኝ ጨምሮ በርካታ የጤና ቆሶችን እያስተናገደች በምትገኙ አፍሪካ ውስጥ ክትባቶችን ለማምረት ያለመሪዎች የጤና ቡድኖችና የመድኃኒት ኩባንያዎች የ1.2 ቢሊዮን ዶላር ድጋፍ እንደሚሰጡ አስታውቀዋል። ፓሪስ እየተካሄደ በሚገኘው የሕክምና ጉባኤ መክፈቻ ላይ ንግግር ያደረጉት የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን የአፍሪካ የክትባት ማምረቻን ለማስጀመር የሚደረገው ጥረት ሀቀኛ የአፍሪካ ገበያን ለማቋቋም የሚያስችል ወሳኝ እርምጃ ይሆናል ብለዋል።

ማክሮን አክለው ከገንዘብ ድጋፍ ሶስት አራተኛ የሚሆነው ከአውሮፓ እንደሚገኝ፣ ከቦትስዋና፣ ከሩዋንዳ፣ ከሴኔጋልና ከጋና የተወከሉ መሪዎች፣ እንዲሁም ሌሎች ሚኒስትሮች፣ የጤና ቡድኖችና የመድኃኒት አምራቾች በተገኙበት ጉባኤ ላይ ተናግረዋል። ጀርመን ለዚህ እቅድ 318 ቢሊዮን ዶላር እንደምታዋጣ የጀርመኑ ቻንስለር ኦላፍ ሸል በቪዲዮ አማካኝነት ባስተላለፉት መልዕክት ተናግረዋል። ፈረንሳይ ለቅዱ 10 ሚሊዮን ዶላር የምታዋጣ ሲሆን እንግዲህ 60 ሚሊዮን ዶላር ትሰጣለች።

እንደ ዩናይትድ ስቴትስ፣ ካናዳ፣ ኖርዌይ፣ ጃፓንና ጌትስ ፋውንዴሽን የመሳሰሉትም ድጋፍ እንደሚሰጡ ቃል ገብተዋል። እቅዱ በአፍሪካ ውስጥ የመድኃኒት ኢንዱስትሪ ለማበረታታትና በአባል ሀገራት መካከል ትብብር ለመፍጠር ያስችላል ሲሉ በጉባኤው ላይ የተናገሩት የአፍሪካ ሕብረት ኮሚሽነር ሙሳ ፋኪ ማማት በበኩላቸው በአሁኑ ወቅት አፍሪካ 99 ከመቶ የሚሆነውን ክትባት በከፍተኛ ወጪ ከውጭ እንደምታስገባ ጠቅሰዋል። የኮቪድ-19 ወረርሽኝ በዓለም አቀፍ ክትባት ስርጭት ዙሪያ የሚታየውን

ኢፍትሐዊ ክፍፍል ይፋ ያወጣ ሲሆን ትላልቅ የመድኃኒት አምራች ተቋማት ያሏቸው ሀብታም ሀገራት አብዛኛውን ክትባት መውሰዳቸውን አፍሪካን ወደ ኋላ አስቀርቷታል። በቅርቡ በብዙ የአፍሪካ ሀገራት ያገረሸው የኮሌራ በሽታ ተጨማሪ ሀገር ውስጥ ክትባት አምራቾች እንደሚያስፈልጉ አጉልቶ ያሳየ ቢሆንም እስካሁን በዓለም ላይ ለበሽታው የሚሆን ርካሽና ውጤታማ ክትባት የሚያመርተው የደቡብ ኮሪያው ኢዩ ባዮሎጂክስ የተሰኛን ድርጅት ብቻ ነው።

ኮሌራ ግማሹን የአፍሪካ ክፍል እያጠቃመውን ያመለከቱት ማክሮን ባዮቫክ የተሰኘ የደቡብ አፍሪካ መድኃኒት አምራች ኩባንያ የኮሌራ ክትባቶችን ማምረት እንደሚጀምር ማስታውቋል። አድማጮቻችን የዜና እየተላለፍላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በእስራኤልና በሊባኖስ ታጣቂ ቡድን መካከል ጦርነት ቢቀሰቀስ በእስራኤል ምንም አይነት ለደህንነት አስተማሚ ቦታ እንደማይኖር በሊባኖስ የሚገኘው የሄዝቦላ መሪ ሀሰን ናስረላ አስጠነቀቁ።

ናስርላህ በቴሌቪዥን ባስተላለፉት መልእክት በሁለቱ ጥላቶች መካከል አልፎ አልፎ የሚፈጠረው ግጭት ወደ መጠነ ሰፊ ጦርነት ከተለወጠ በኢራን የሚደገፈው ይዝቦላህ ጥቃት የሚያደርስባቸው የኢላማዎች ባንክ እንዳለው ገልጸዋል። እስራኤል ውስጥ ከእኛ ሚሳይሎችና ድሮኖች የተጠበቀ ቦታ አይኖርም ያሉት ናስርላህ አዳዲስ የጦር መሳሪያዎች አሉን፣ ምን እንደሆኑን አንናገርም። ነገር ግን ራሳችንን ለከፋ ነገር እንዳዘጋጀን ጥላታችን ያውቃል። ከእኛ ሮኬቶች የሚተርፍ አንድም ቦታ አይኖርም ሲሉ ተናግረዋል።

እስራኤል ሂዝቦላ ስላሉት የጦር መሳሪያዎች ጠንቃ ታውቃለች፣ ያሉት የእስራኤል መከላከያ ሰራዊት ዋና አዛዥ መቶ አለቃ ጄኔራል ሄርዝ ሃሌቭ በበኩላቸው ጠላት የአቅማችንን ትንሽ ክፍል ብቻ ነው የሚያውቀውና በሚያስፈልገን ጊዜ ያያቸዋል ብሏል። በጋዛ ጦርነት ከተነሳበት ከጥቅምት ወር ወዲህ እስራኤልና ሐማስ አጋር ሆነው ሂዝቦላን የተወሰኑ ጥቃቶች ተለዋውጠዋል። ባለፉት ስምንት ወራትም ሊባኖስ ውስጥ ከአራት መቶ በላይ ሰዎች ህይወታቸው ያለፈ ሲሆን አብዛኞቹ የሂዝቦላ ተዋጊ መሆናቸውና ቢያንስ ሰማንያ ንጹሃን ዜጎችም

መገደላቸው ተገልጿል። የሩሲያና የሰሜን ኮሪያ ስምምነት ያጣጣለችው ደቡብ ኮሪያ ለዩክሬን የጦር መሳሪያ ልትልክ እንደምትችል አስታወቀች። ሩሲያና ሰሜን ኮሪያ በጦርነቱ ወቅት የጋራ መከላከያ እንዲኖራቸው ያደረጉት ስምምነት ያወገዘው የደቡብ ኮሪያው ፕሬዚዳንት ጽህፈት ቤት ለዩክሬን ጉዳት የሚያደርሱ አቅርቦቶች በገደብ

ለመስጠት የሚከተለውን ፖሊሲ በድጋሚ እንደሚያጠነው አስታውቋል። የፕሬዚዳንቱ ከፍተኛ ባለሥልጣን ሐሙስ ዕለት አስተያየታቸውን የሰጡት ጽፈት ቤቱ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን ፒዮንግያንግ ላይ ባደረጉት ጉባኤ የደረሱበትን ስምምነት በማውገዝ መግለጫ ማውጣቱን ተከትሎ ነው። ጽፈት ቤቱ በመግለጫው ስምምነቱ የደቡብ ኮሪያ ደህንነት አደጋ ላይ መጣሉን ገልጾ ሶል ከሞስኮ ጋር ያላትን ግንኙነት ላይም አሉታዊ ተጽዕኖ እንደሚያሳድር አስጠንቅቋል።

ስማቸው እንዳይገለጽ የጠየቁ የደቡብ ኮሪያ ከፍተኛ ባለሥልጣን ሶል በምላሹ ዩክሬን የሩሲያ ወረራ በመዋጋት የሚያስችላትን የጦር መሳሪያ የማቅረቡን ሀሳብ በድጋሚ እንደምታጤ ነው ተናግረዋል። በዩናይትድ ስቴትስ የሚደገፍ በሚገባ የታጠቀ ጦር ያላት የጦር መሳሪያዎችን በመላክ የሚታወቀው ደቡብ ኮሪያ ለዩክሬን ሰብአዊ እርዳታና ሌሎች ድጋፎችን የምሰጥ ሲሆን በሞስኮ ላይ ዩናይትድ ስቴትስ የምትመራውን የኢኮኖሚ ማዕቀብ ደግፋለች። ሆኖም በጦርነት ውስጥ ላሉ ሀገራት የጦር መሣሪያ ላለመስጠት በምትከተለው ፖሊሲ ምክንያት

እስካሁን ለዩክሬን በቀጥታ የጦር መሳሪያ አልሰጠችም። ሩሲያና ሰሜን ኮሪያ በፒዮንግያንግ ጉባኤ ላይ የፈጸሙ ስምምነት በጦርነት ጊዜ ሁለቱም አገሮች አፋጣኝ ወታደራዊ እርዳታ ለመስጠት ማንኛውም መንገድ እንዲጠቀሙ የሚጠይቅ መሆኑን የሰሜን ኮሪያ መንግስት መገናኛ ብዙሃን ሐሙስ ዕለት ዘግበዋል። በመጨረሻም በሉዊዛና አስርቱ ትእዛዛት በትምህርት ክፍል ውስጥ እንዲሰቀል የሚያዛዋጅ ጸደቀም። በአሜሪካ በሉዊዛና ግዛት አስርቱ ትእዛዛት በዝ ትምህርት ቤት ክፍሎች ውስጥ እንዲሰቀል ትላንት ረቡዕ

በአዋጅ ተደንግጓል። ውሳኔው በሪፐብሊካኖች ቁጥጥር ስር ያለው የግዛቲቱ የህግ አውጭ ምክር ቤት የወግ አጥባቂዎችን አጀንዳ ለማስፈጸም የወሰደው ሌላ እርምጃ እንደሆነ በመነገር ላይ ነው። በሪፐብሊካዊ ሀገረ ገዥ ጄፍ ላንድሪ ትላንት የተፈረመው ህግ የፖስተር መጠን ያለውና በቀላሉ መነበብ የሚችል አስርቱን ትእዛዛት የያዘ ሰሌዳ በመንግስት በጀት በሚንቀሳቀሱና ከህጻናት ሙያ እስከ ዩኒቨርሲቲ ባሉ የትምህርት ክፍሎች ግድግዳ ላይ እንዲሰቀል ያዛል። ህጉ ከሚቀጥሉ ዓመት ጀምሮ ተግባራዊ እንደሚደረግም ታውቋል።

የህጉ ተቃዋሚዎች የህገ መንግስታዊ ጥያቄ በማንሳት ጉዳዩን ወደ ፍርድ ቤት እንደሚወስዱ ሲያስታውቁ፣ ደጋፊዎቹ ደግሞ ህጉ ሃይማኖታዊ ብቻ ሳይሆን ታሪካዊ ትርጉም ጭንበር እንዳለው በመናገር ላይ ናቸው። ከዚህ ቀደም እንደ አውሮፓውያን አቆጣጠር 1980 በኬንቴኪ ግዛት የወጣውን ተመሳሳይ ህግ የአሜሪካ ጠቅላይ ፍርድ ቤት ህገ መንግስቱን የሚጻረር ነው በሚል ውድቅ አድርጎታል። አድማጮቻችን የምሽቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ይደል

የተከታተላችሁት የምሽቱን ከዓለም ዙሪያ የተሰባሰቡ ዜናዎች ነበር። አስማማየ ነውን ለዜናው እናመሰግናለን። የሐሙስ ምሽት ዝግጅቶቻችን ይቀጥላሉ። በድጋሚ አብረናችሁ የምናመሻውን ባለሙያዎች እናስታውቃችሁ። ኤደን ገረመው መሰናዶውን በመምራት አብሬያችሁ እቆያለሁ። ጽዮን ግርማ ዋና አዘጋጇና፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ኤልያስ አስማረ ደግሞ ከዚህ ከስቱዲዮ ስርጭቱን ከመላው የአሜሪካ ድምጽ ሌሎች ባለሙያዎች ጋር በመሆን ያቀናብርልናል።

እናንተ አብራችን ታመሹ ዘንድ በአክብሮት እንጋብዛለን። አሁን የምናልፈው በቀጥታ ወደ አብይ ርዕሱ ነው። የውጭ ባንኮች በኢትዮጵያ በባንክ ዘርፍ የሚሳተፉበትን አግባብ የሚዘረዝር የባንክ ስራ ረቂቅ አዋጅ ተዘጋጅቶ ይፋ ሆኗል። የአዋጅ ረቂቁ የውጭ ባንኮች በከፊል ወይም ደግሞ ሙሉ በሙሉ በባለቤትነት የሚይዙትን

ተቀጥላ ወይም ቅርንጫፍ ለመክፈት ፈቃድ እንደሚያገኙም ይደነግጋል። ይኸው ረቂቅ የሕዝብ ተወካዮች ምክር ቤት በዛሬው ሐሙስ ስብሰባው ላይ ውይይት ከሚያደርግባቸው የአዋጅ ረቂቆች መካከል አንዱ እንደሆነ ተጠቅሶ የነበረ ቢሆንም ውይይቱ ግን ሳይካሄድ ቀርቷል። ኬኔዲ አባተ ዝርዝር አለው። ለውጭ ባለሀብቶች ዝግ ሆኖ የቆየውን የኢትዮጵያ የባንክ ዘርፍ ኢንቨስትመንት የሚከፍት የባንክ ስራ አዋጅ ረቂቅ በኢትዮጵያ ብሔራዊ ባንክ አማካኝነት ተዘጋጅቷል።

የውጭ ባንኮች በዘርፉ ኢንቨስት እንዲያደርጉ አለመፈቀዱ በአገር ውስጥ ባንኮች መካከል ፈጠራ የታከለበትና በአዲስ አገልግሎቶች የታጀበ ውድድር አነስተኛ እንዲሆን ስለማድረጉ በአዋጁ ረቂቅ መግቢያ ላይ ተመልክቷል። በተጨማሪም የአገር ውስጥ ባንኮች ከውጭ ገበያዎችና ኢኮኖሚዎች ጋር ያላቸው ትስስር ዝቅተኛ በመሆኑ ብድርና የውጭ ምንዛሬ በሚፈለገው መጠን ማቅረብ እንዳልቻሉ ተጠቅሷል። በእነዚህና መሰል ምክንያቶች ነባሩን አዋጅ ከማሻሻል ይልቅ በአዲስ መልክ ማዘጋጀት እንዳስፈል

መፈለገም ተብራርቷል። ከዓላማዎቹም መካከል የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስትመንት እንዲከፈት በመንግስት የተላለፈው የፖሊሲ ውሳኔ ወደ ተግባር እንዲሸጋገር በማድረግ

የውጭ ባንኮችና ኢንቨስተሮች በዘርፉ ተሰማርተው ለኢኮኖሚው ቀጣይ እድገት የበኩላቸውን እንዲያበረክቱ የሚያስችል የህግ ማዕቀፍ መዘርጋት እንደሆነ በረቂቁ ላይ ተገልጿል። በ11 ክፍሎችና በ94 አንቀጾች የተዋቀረው የአዋጁ ረቂቅ በክፍል ሶስት የውጭ ዜጎች በባንክ ስራ ስለሚሳተፉበት ሁኔታ ዘርዝሯል። ማንኛውም የውጭ ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው የውጭ ባንክ ተቀጥላ እንዲያቋቁም ወይም ቅርንጫፍ እንዲከፍት እንዲሁም የእንደራሴ ቢሮ እንዲ

ከፍት የባንክ አክሲዮኖችን እንዲይዝ ሊፈቀድለት እንደሚችልም ይደነግጋል። የውጭ ባንክ ያልሆኑ የውጭ ሀገራት ዜጎች ወይም በውጭ ሀገር ዜጋ ባለቤትነት የተያዙ የኢትዮጵያ ድርጅቶች የባንክ አክሲዮን እንዲይዙ ሊፈቀድ እንደሚችልም ተመልክቷል። የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 13 ቀን 2016 ዓ ም በነበረው መደበኛ ስብሰባ ላይ

ተወያይቶባቸው ለቋሚ ኮሚቴ ይመራቸዋል ከተባሉ የአዋጆች ረቂቅ መካከል ይኸው የባንክ ስራ አዋጅ ረቂቅ አንዱ የነበረ ቢሆንም ምክንያቱ ሳይገለጽ በስብሰባው ላይ ለውይይት ሳይቀርብ ቀርቷል። ሆኖም የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ከቀረበ በኋላ አስተያየት ከሰጡ የምክር ቤት አባላት መካከል የሆኑት አቶ አባታ ረጋ የውጭ ባንኮች ወደ ኢትዮጵያ እንዲገቡ ሲፈቀድ የአገር ውስጥ ባንኮች ላይ የሚኖረው ተጽዕኖ ሊታሰብበት እንደሚገባ አመልክተዋል።

ያሉ ባንኮች ለውጭ ባለሀብቶች ለብዙ ዘመናት ዝግ ነው ቆይተዋል። እንግዲህ በቅርብ ሰዓት ከተደረገው የፖሊሲ ሪፎርም አኳያ እነዚህ ባንኮች ወደ ሀገር ውስጥ እንዲገቡ ሲደረግ ከእኛ ሀገር ባንኮች ጋር ተወዳዳሪ ሊሆን የሚያስችል በዚህ ማዕቀፍ ውስጥ ሊገባ የሚያስችል እና የሀገራችን ባንኮች ታሳቢ ያደረገ አዋጁ መውጣት አለበት ብዬ አስባለሁ። የረቂቅ አዋጁ ስለዚህ የግል ባንክ ባላሶኖች ጭምር ሳይቀሩ መሳተፍ አለባቸው። በግልጽ ይደርስባቸው ፖዘቲቭ የምንመለከተው ነገር

የናዘር ወይስ ደግሞ ሊያመጣ የሚችለውን ፋክተር በደንብ እና በጥልቀት መመርመር ማየት ተገቢ ነው ብዬ ስለማስብ እነዚህ አካላቶችን በስፋት ማሳተፍ እና ረቂቅ አዋጁ የእኛን ባንኮች ሊጋፋና ሊያቅስም በሚያስችል መንገድ መውጣት አለበት ብዬ ስለማስብ ነው። የምጣኔ ሀብት ጉዳዮች ተንታኝ የሆኑት አቶ አማኒሁን ረዳ የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡበት ማግስት ጀምሮ በመንግስት ቁጥጥር ስር የሚገኙ ትልልቅ ኩባንያዎችን ጨምሮ

ኢኮኖሚውን ለውጭ ባለሀብቶች በሙሉና በከፊል ክፍት ለማድረግ እንቅስቃሴ ሲያደርግ መቆየቱን አስታውሰው የባንኩ ዘርፍም የዚህ አካል እንደሆነ ያስረዳሉ። ለዚህም ልዩ ልዩ የውስጥና የውጭ ምክንያቶች መኖራቸውንም ገልጸዋል። ኢትዮጵያ አሁን ባለችበት የኢኮኖሚ እድገት ደረጃ ዘርፉን ለውጭ ባለሀብቶች ክፍት ማድረግ ተገቢ ውሳኔ እንደሆነም አቶ አማኒሁን ተናግረዋል። እኔ አሁን የኢትዮጵያ ኢኮኖሚ ከደረሰበት የእድገት ደረጃ አንጻር

አንዳንድ ሴክተሮች ለምሳሌ የባንኪንግ ሴክተሩ ለውጭ ባለሀብቶች ዝግ ሆኖ ከዚህ በላይ መቆየቱ ብዙ ይጠቅማል ብዬ አላምንም። ኦልሬዲ በጣም ጠንካራ አቅም እየገነቡ ያሉ ግል ባንኮች አሉን። የደረሱበት የእድገት ደረጃ በጣም ተስፋ የሚሰጥ እና ከኢትዮጵያ አልፎ በጎረቤት ሀገሮች ገብቶ ለመወዳደር የሚችሉበትን አቅም እየገነቡ ነው። የቴሌኮም ሊበራላይዜሽን

የፋይናንስ ዘርፉን በብዙ መልኩ ሪቮሉሽን ዚ ያደረጉት ነው እና እነዚህ ነገሮች ሁሉ ተደማምረው እና ለውድድር አሁን እንደ ሀገር ደርሰናል ብዬ አምናለሁኝ። ከፍተኛ የሆነ ኢንቨስትመንት ኢትዮጵያ አሁንም ያስፈልጋታል። በተለይ የውጭ ቀጥተኛ ኢንቨስትመንት፣ የውጭ ምንዛሬ እጥረት ያለብን እንደመሆናችን ይህንን ክፍተት ሊኖሩ የሚችሉ ልምድ ያላቸው የፋይናንስ ተቋማት ቢመጡ ለኢትዮጵያ ይጠቅማሉ ያሉንን ባንኮችን

ይበልጥ ራሳቸውን እንዲያጠናክሩ እድል ይሰጣል ብዬ አምናለሁ። የውጭ ባንኮች በኢትዮጵያ የባንክ ዘርፍ የሚኖራቸው ተሳትፎ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመከላከል መወሰድ አለበት የሚሉትን ምክር ሀሳብም የምጣኔ ሀብት ባለሙያው አማን ይሁን ረዳ ሰንዝረዋል። ነገር ግን የውጭ ባንኮች ኢትዮጵያ ውስጥ ገብተው የሚሰሩበት ሞዳሊቲ ማንኛውም የውጭ ባለሀብት ገብታችሁ ቢሮ ከፍታችሁ ስሩ መባል ያለበት አይመስለኝም። በጆይንት ቬንቸር ነው ካሉት የሀገር ውስጥ ባንኮች ጋር

በትብብር የሚሰሩበትን ማዕቀፍ በደንብ ኤክስፕሎር ማድረግ ያስፈልጋል። የሀገር ውስጥ ባንኮቻችን ላይ እስከ ሀያ አምስት ፐርሰንት እስከ ሰላሳ ፐርሰንት ኦነርሽፕ ራይት እንዲኖራቸው የባለቤትነት መብት እንዲኖራቸው ማድረጉ ነው የተሻለ የሚሆነው። ይሄ የሀገር ውስጥ ባንኮች ያሉባቸውን የቴክኖሎጂ፣ የእውቀት፣ የአመራር ብዙ ክፍተቶቻቸውን የሚሞላላቸው ነው የሚሆነው። ውድድሩም ማኔጅ ማድረግ የሚችሉት ነው የሚሆነው። ሌላው

ይህንን ብናደርግ ለብሔራዊ ባንክም ለቁጥጥር ለሼሮልደሮቹም ዋስትና ነው የሚሆነው ብዬ አምናለሁ። የውጭ ዜጎችና ሙሉ በሙሉ በውጭ ሀገራት ዜጎች ባለቤትነት የተያዙ የኢትዮጵያ ድርጅቶች በአንድ ባንክ ኢንቨስት ማድረግ የሚችሉት

በቀጥተኛ የውጭ ኢንቨስትመንት አማካኝነት በውጭ አገር ገንዘብ ብቻ እንደሆነ በአዋጁ ረቂቅ ላይ ተደንግጓል። እነዚህ አካላት በአንድ ባንክ ውስጥ የሚይዙት አጠቃላይ መጠን ከባንኩ የተፈረመ ካፒታል ከ49 በመቶ መብለጥ እንደማይችል እንዲሁም ብሔራዊ ባንክ የውጭ ባንኮችን ቁጥርና የሚያፈሱትን የኢንቨስትመንት መጠን እንደሚወስንም ተጠቅሷል።

የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት እንዲሆን ነሐሴ 8 ቀን 2014 ዓ ም የወሰነው የሚኒስትሮች ምክር ቤት ኢትዮጵያ ለረጅም ጊዜ ዝግ አድርጋው የነበረውን የባንክ ስራን ለውጭ አገራት ክፍት ማድረጓን ተከትሎ ይህንኑ ለመምራት የፈቃድ አሰጣጥን ለመወሰንና ለማስተዳደር የሚያስችል የህግና የቁጥጥር ስርዓት መዘርጋት ያስችላል ባለው የባንክ ስራ አዋጅ ረቂቅ ላይ ሰኔ 7 ቀን 2016 ዓ ም ተወያይቶ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ይታወቃል።

ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከታተላችሁት ለምሽቱ የያዝነውን አብይ ጉዳይ ነበር። የትንታኔው መጽሔት ይቀጥላል።

በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን አካባቢ ባለው ግጭት የጠረጠራቸውን 88 ሰዎች ማሰሩን የክልሉ ሰላምና ጸጥታ ቢሮ አስታውቋል። የአካባቢው ነዋሪዎች መንግስት ሰዎችን እያሰረ ያለው ከሕግ አግባብ ውጭና ያለ ፍርድ ቤት ትዕዛዝ ባልተጣራ ማስረጃ ነው ሲሉ ወቀሳቸውን አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ያቀርብልናል።

በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን አካባቢ ባለው ግጭት የጠረጠራቸውን ሰማንያ ስምንት ሰዎችን እስካለፈው ሳምንት በቁጥጥር ስር ማዋሉን የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገነ ካሳም ለአሜሪካ ድምፅ በስልክ ገልጸዋል። መስቃን ማረቆ አካባቢ ላይ በተነስተው ሁከት እጃቸው የነበሩ ሂደቱን የመሩ እያስተባበሩ የተለያዩ ድርጊቶችን የፈጸሙና ይሄን

እንቅስቃሴ ደግሞ በገንዘብ ጭምር እየደገፉ የነበሩ አካላትን በሚገባ ለይተን ወደ ተማኒያ ስምንት የሚሆኑ አካላት ተለይተው ለሕግ እንዲቀርቡ የተደረገበት ሂደት ነው። ሌላ እዛ ወልክቴን አካባቢ በተመሳሳይ በግድ በቃ ህብረተሰቡ ሳይፈልግ ወደ ያልተገባ መሻከር ውስጥ እንዲገባ ያደረጉ አካላትን በተመሳሳይ ለይተን ለሕግ እንዲቀርቡ እያደረግንበት ሁኔታ ያለው በአንጻሩ ለደህንነታቸው በመስጋት ስማቸው እንዳይገለጽ ጠየቁን አንድ አካባቢ ነዋሪ ደግሞ

መንግስት ሰዎችን ያስረ ያለው ያለ ህግ አግባብና ያለ ፍርድ ቤት ትዕዛዝ ነው ሲሉ ወቅሰዋል። ምጫት ሚኒስቴር ነው ዘጠኝ ቀበሌ መርገጥ ራሱ ባልተቻለበት ሂደት ሰዎች የታሰሩ የተፈናቀሉ ህጋዊ መፈናቀል ነው የደረሰው። ሰዎች ለማረስ አልቻሉም። ሰዎች ሰፍሮ ለመኖር አልቻሉም

አዝመራቸው ማድረግ አልቻሉም። ማሳቸው ከብታቸው ማርባት አልቻሉም። ተፈናቅሎ ነው አሉት። ይሄን ሁሉ እያሳወቅ ምንም መፍትሄ የሚያስገኝ የክልል አመራር የለው። በራሱ የተደራጀ ሀይል ነው ይህን የሚያደርገው። በተመሳሳይ የደህንነት ስጋት ስማቸው እንዳይገለጽ ጠየቁን ሌላ አስተያየት ሰጪ ቁጥራቸው የበዙ ሰዎች በቡታጅራም፣ በሆሳናና በወልቂጤ ከተማ በሚገኙ ማረሚያ ቤቶች ያለ አግባብ መታሰራቸውን አመልክቷል።

በቁጥር ደረጃ ቋይ የምትለው የለም። በጣም ብዛት ነው። ተነጣት ነው ነው የታሰረው ። ግማሹ እዚህ ከተማ ፖሊስ ጣቢያ ነው፣ ግማሹ ማረመና ያለው፣ ግማሹ ደግሞ ሆሳና ነው ያለው። ቶታል እስከ ሰባ ምናምን ይሆናሉ። አሁን የታሰሩ ወጣቶች ከተማ ላይ በአጠቃላይ ከታጋዮች አጠቃላይ ታቶች በላይ ናቸው። በሁለቱ የወረዳ አስተዳደሮች መካከል በቀጣይነት ጉዳት ያስከተለ ስላለው ይገባኛል ውዝግብ፣ በደህንነት ስጋት ስማቸውን አየር ላይ እንዳናውል የጠየቁን አስተያየት ሰጪ ተከታዩን አስረድቷል። ይህን ጥያቄ መንግስት ቁርጠኛ የሆነ የፌደራል መንግስት ሆን

የክልል መንግስት ቢሆን ይህን ጉዳይ ጣልቃ ገብቶ ጥያቄው እንዲመለስ የትም ቢያንስ ተጽዕኖ እየተፈጠረ አይደለም። አካባቢ ላይ የቢሮ ኃላፊ አቶ ተመዝገን ካሳ ግን የዘጠኙን የአወዛጋቢ ቀበሌዎችን ጥያቄ በህግ አግባብና በጥናት ለመመለስ ጥረት የተደረገ ስለመሆኑ ገልጿል። እነዚህን ደግሞ በጥናት ህብረተሰቡ ጋር እየተዋየን አስፈላጊ ናቸው አይደሉም ናቸው አይደሉም የሚሉ ጉዳዮች በደንብ እየተነጋገርን እየተግባባን እንደምንሰራ ከህብረተሰቡ ጋር ተግባብተን ነው አካባቢ ላይ ያለውን ሰላም

በህዝባዊ ኮንፈረንስ ለማጠቃለል ነው። በዛ ከህዝቡ ጋር ተግባብተን ነው። ነገር ግን ከህዝቡ ጋር በዚህ ደረጃ ብንግባባም እነዚህ ቅድም ይፈለጋሉ ገና ወደ ህግ አልቀረቡም ያልናቸው አካላት ይፈለጋ ያሉ አካላት ደግሞ አካባቢ እንዳይረጋጋት ስለሚፈልጉ አንዳንድ የመሳሪያ ኮንትሮባንዲስቶች ጭምር ያሉበት ቀጠና ስለሆኑ እነዚህ አካላት ደግሞ ገቢ ምንጫቸውን አገባዩ እንዳይቋረጥ ሁልጊዜ እዛ አካባቢ ላይ ሁከት እንዳለ ለማስመሰል የሚሰሩ ስራ አለ።

እሱን ቢሆን በራሱ መንገድ ወደ ህግ የማቅረብ ስራ የሚሰራ ሲሆን ከዘጠኝ ቀበሌ ጋር ተያይዞ ያለው ጉዳይ ራሱን ችሎ ከዚህ ከሰላም ጋር የሚገናኝ ነገር የለም። ግጭት አያስፈልግም። የዘጠኝ ቀበሌ ጥያቄ ካለ ሰው መሞት አያስፈልግም። ንብረት መውደም አያስፈልግም። ካል መጉደል አያስፈልግም። ስለዚህ በራሱ መንገድ ክልሉ ከዚህ ከፍ ያሉ ጥያቄዎችን መልሷል። ከዚህ ከዘጠኝ ቀበሌ የበለጡ ትልልቅ የማቅረብ ጥያቄዎችን የመለሰ ክልል ስለሆነ እያንዳንዱ አካባቢ ላይ ያሉ ጥያቄዎች በጥናት

ከህብረተሰቡ በመግባባት ወደ ሚላሽ ይሄዳሉ የሚለውን ተግባብተናል ከህዝቡ ጋር። ባለፈው ሳምንት ሰኔ አንድ ቀን ሁለት ሺ አስራ ስድስት ዓመት ምህረት ከኢንሴኖ ገበያ ወደ ቤታቸው መመለስ ላይ የነበሩ አምስት ሰዎች ከዚህ ውዝግብ ጋር እንደሚገናኝ በተገለጸ ትንኮሳ ማንነታቸው ባልታወቁ ታጣቂዎች መገደላቸውን ነዋሪዎችና የልዩ ወረዳውን አስተዳዳሪ አቶ ኒጉሴ ሜከን ዋቢ አድርገን መዘገባችን አይዘነጋም። በማረቆ ልዩ ወረዳና በምስራ ጉራጌ ዞን አካባቢ በተለይም

በቀድሞ ቤተጉራጌ መስቃን ወረዳ አካባቢዎች ለዓመታት የዘለቀው የማንነትና የዘጠኝ ቀበሌዎች ይገባናል ጥያቄም ለግጭት መነሻ የሆነም ለብዙዎች ህይወት እልፈትና ለንብረት ውድመት እንዲሁም መፈናቀል ምክንያት መሆኑን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴዮስ ሐዋሳ።

ዓለም አቀፉ የስደተኞች ቀን በዓለም ዙሪያ በዛሬው ዕለት በመታሰብ ላይ ይገኛል። ይህን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በኢትዮጵያ የሚኖሩ ስደተኞች መጠለያ ጣቢያዎች አገልግሎቶች እንዲሻሻሉ ጠይቋል። በኢትዮጵያ ያሉ ስደተኞች ከአገልግሎት አቅርቦትና ከጸጥታ ጋር የተያዙ ችግሮች እንዲፈቱላቸውም ጥሪ አቅርበዋል። በሰሜን ጎንደር ዞን በአለም ዋጭ መጠለያ ጣቢያ የሚገኙ ኤርትራውያን ስደተኞች ለአሜሪካ ድምጽ በሰጡት አስተያየት ባለፈው ማክሰኞ በአካባቢያቸው

በመንግስት ኃይሎችና በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተደርጎ ተባራሪ አንድ ስደተኛ በተባራሪ ጥይት መቁሰሉን የገለጹ ሲሆን በሁኔታው ስጋት እንዳደረባቸውም ተናግረዋል። በምዕራብ ጎንደር ዞን ያሉት የሱዳን ስደተኞች ደግሞ የጸጥታና የአገልግሎት አቅርቦ ችግር እንዳሉባቸው ጠቅሰው የሚመለከታቸው አካላት ፍላጎቶቻቸውን እንዲያሟሉ ጠይቋል። ገብረ ሚካኤል ገብረ መድህን ዘገባ አለሁ።

በአማራ ክልል በሰሜንና በምዕራብ ጎንደር ዞኖች የሚገኙ የኤርትራና የሱዳን ስደተኞች ልዩ ልዩ ችግሮች እየገጠሟቸው እንደሆነ ለአሜሪካ ድምፅ ተናግረዋል። ባለንበት አካባቢ ፈተና ሆኖብናል ያሉት አንዱ ችግር ጸጥታዊ ክፍተት ሲሆን ይህም የደህንነት ስጋት እንዳሳደረባቸው ጠቅሰዋል። ለደህንነቱ በመስጋት ስሙን መግለጽ ያልፈለገ በሰሜን ጎንደር ዞን በሚገኘው በዓለምዋጭ መጠለያ ጣቢያ የሚኖር አንድ ኤርትራዊ ስደተኛ ለአሜሪካ ድምፅ በሰጠው ቃል

ባለፈው ማክሰኞ ሰኔ 11 ቀን 2016 ዓ ም በአካባቢው በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ መደረጉን ተናግረዋል። ሰዓት 5 በአና እንዲ ሰለስተ ሰዓት ገለ እንዳበለ ማለት ነው። በዕለቱ ከቀኑ 11 ሰዓት ላይ የጀመረው የተኩስ ልውውጥ እስከ ምሽቱ አንድ ሰዓት ድረስ ቀጥሏል። በራሪ ጥይት በመጠለያ ጣቢያው ላይ ያርፍ ስለነበር ሁኔታው በጣም ከባድና አስጊ ነበር።

በዚህ ምክንያት አንድ የ20 ዓመት ወጣት በጥይት ተመቷል። አሁን በደባርቅ ሆስፒታል እየታከመ ነው። ከዚሁ የመጠለያ ጣቢያ ጉዳይ ጋር በተያያዘ አስተያየት የሰጠን ሌላ አስተያየት ሰጪ ደግሞ ቀደም ሲል ከመጠለያ ጣቢያው ብዙም በማይርቅ ቦታ ላይ ተመሳሳይ የተኩስ ልውውጥ እንደነበረ ገልጾ ይህንኑ ተከትሎ ከአስር ቀናት በፊት የመጠለያ ጣቢያው የጥበቃ ሠራተኞች ለቀው መውጣታቸውን አውስተዋል። የጸጥታው ሁኔታ አሳሳቢ መሆኑን የተናገረው አስተያየት ሰጪው

መንግስት በጸጥታና በአገልግሎት አቅርቦት በኩል ያለውን ችግር እንዲፈታ ጠይቀዋል። በዓለም ዋጭ የስደተኞች መጠለያ ጣቢያ አካባቢ ተከሰተ ስለተባለው ግጭት የአሜሪካ ድምፅ ከመንግስት አካላት ማረጋገጥ አልቻለም። የጸጥታ ችግርና የምግብ እጥረት እንደገጠማቸው ገልጸው በምዕራብ ጎንደር ዞን ከሚገኙት የኩመርና የአውላላ መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ዳር አድርገዋል ከተባሉት የሱዳን ስደተኞች መካከል አንዱ ለአሜሪካ ድምፅ በሰጠው ቃለ መጠይቅ

ላለፉት 51 ቀናት ለተለያዩ ችግሮች ተጋልጠናል ብለዋል። ስደት የመጀመሪያዬ ነው። እንዲህ አይነት ቀን ይመጣል ብዬ አስቤ አላውቅም የሚለው ሱዳናዊው አብዱል ሰመድ ናስር ወደ መጠለያ ጣቢያዎቹ ካልገባችሁ እርዳታ አይሰጣችሁም ተብለን ላለፉት ሦስት ሳምንታት የሚበላ ነገር የለንም፣ ውሃና ሕክምናም አናገኝም ብለዋል። ያለምንም መጠለያ በዛፎች ስር እየኖርን ነው። የኢትዮጵያ መከላከያና የፌዴራል ፖሊስ ኃይሎች ግን ጥበቃ እያደረጉልን ናቸው ያለው አብዱል ሰመድ።

ኢትዮጵያ ድንበሯን ከፍታ ስለተቀበለችን እናመሰግናለን ግን ደግሞ ፍላጎቶቻችን መሟላት አለባቸው ብለዋል። ወደ ሦስተኛ ሀገር አዛውሩን የሚለው ጥያቄ የመጨረሻው አማራጭ ነው ሲልም አክለዋል። ዛሬ ሐሙስ ሰኔ 13 ቀን 2016 ዓ ም እየተከበረ ያለውን የዓለም የስደተኞች ቀንን በማስመልከት መግለጫ ያወጣው የኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ በኢትዮጵያ ከአንድ ሚሊዮን በላይ ስደተኞች መኖራቸውን ጠቅሶ

ስደተኞቹ ያሉባቸው የአገልግሎት ክፍተቶች እንዲስተካከሉ ጥሪ አቅርበዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ የተለየ ትኩረት ይሻሉ ያሏቸውን ነጥቦች ዘርዝረዋል።

ዝቅተኝነት ጥያቄ ላይ በተመለከተ የተወሰኑ ክፍተቶች ነበሩ። የሰላምና የጸጥታ ሁኔታን በተመለከተ ክፍተቶች ነበሩ። የሰነድ የማግኘትን አንዳንድ ጊዜ ደግሞ ሕግም ያሰበ ያልተከተለ ስርዓትን በተመለከተ በተለይ አዲስ አበባ ላይ ክፍተቶች ስለነበሩ እነሱን በማስተካከል የተሻለ አካባቢን ለመፍጠር አጋርነታችንን በዚህ ሁኔታም ለማሳየት ለመንግስትም በስደተኞች ዙሪያም ለሚሰሩ ተቋማት ጥሪ ለማቅረብ የተጠቀምንበት ቀን ነው ዛሬ።

በስደተኞቹና በሰብዓዊ መብቶች ተቋሙ በተነሱት ጉዳዮች ላይ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። አገልግሎቱ ቀደም ብሎ በሰጣቸው መግለጫዎች ግን በምግብ አቅርቦት ረገድ ስለሚነሳው ቅሬታ ሲናገር ቀለብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ጠቅሶ ድርጅቱ ለስደተኞች የሚያድለው ቀለብ ከለጋሾች ከሚገኘው የሀብት መጠን አኳያ ሊጨምርም ሊቀንስም እንደሚችል አመላክተዋል።

የመጠለያ ጣቢያዎቹን የጸጥታ ሁኔታ ለማሻሻል እየሰራ መሆኑንም ገልጿል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የሱዳን ስደተኞችን የተሻለ የጸጥታ ሁኔታ ወዳለበት ቦታ ለማዛወር እየሰራ እንደሆነ ከዚህ ቀደም ማስታወቁ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።

በምዕራብ ሸዋ ዞን በኖኖ ወረዳ ባለፈው ሳምንት ቅዳሜ በሰርግ ስነ ስርዓት ላይ በተፈጸመ ጥቃት 27 ሰዎች መገደላቸውና ሌሎች 17 መቁሰላቸውን በወረዳው የቢፍቱ ጃለላ ቀበሌ አስተዳደርና ተጎጆች ለአሜሪካ ድምፅ ተናግረዋል። ጥቃቱ በደረሰበት የግፍቲ ጃለላ ቀበሌ ሊቀመንበር አቶ ነስሩ ኡምር በእለቱ ከምሽቱ ሶስት ሰዓት ላይ በተወረወረ ቦምብ እና በተከፈተ ተኩስ ከተገደሉት ውስጥ ተጋቢ ሙሽሮችም

እንደሚገኙበት ገልጸዋል። ጥቃቱን ተከትሎ የተፈናቀሉት የቀበሌው ነዋሪዎች በችግር ላይ እንደሚገኙ ያመላከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ወንጀሉን የሚያጣራ ቡድን ወደ ስፍራው ለመላክ እየተዘጋጀ መሆኑንም ጨምሮ አስታውቋል። ገልሞ ዳዊት ዘገባለሁ።

ባለፈው ሳምንት ቅዳሜ ሰኔ 8 ቀን 2016 ዓ ም በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ቢፍቱ ጃልላ ቀበሌ ልዩ ስሙ ቆንዳላ በተባለ ቦታ በሰርግ አደምተኞች ላይ በተፈጸመ ጥቃት ሁለቱ ሙሽሮችን ጨምሮ በአንድ ቤት ውስጥ የነበሩ 27 ሰዎች መገደላቸውን የአካባቢው ነዋሪዎችና ቀበሌው አስታውቀዋል። በሰርግ ስነ ስርዓቱ ላይ ጉዳት የደረሰባቸው ቤተሰቦች በጊዜው የተፈጠረውን ሁኔታ አስረድተዋል። አቶ ማመድ ሳኔ ስራጅ የኖኖ ወረዳ ቢፍቱ ጃልላ ቀበሌ ነዋሪ ናቸው።

ከሰርጉ አድምተኞች መካከል ነበረች አሏት የ13 ዓመት ታዳጊ ሴት ልጃቸው በዚሁ ጥቃት መገደሏን ይናገራሉ። ሙጫንግያ ለሊሴ መሐመድ ሳኒ ጀለምት ሸንበረት ልጄ ለሊሴ መሐመድ ሳኒ ትባላለች። የ13 ዓመት አዳጊና የአምስተኛ ክፍል ተማሪ ነበረች። ምሽት ሶስት ሰዓት ገደማ ወደ ሰርግ ቤቱ በሄደችበት በተከፈተ ተኩስና

በተወረወረ ቦምብ እርሷም ከተጋቢዎቹ ጋር ተገድላለች። ከቃጠለው ጉዳት የተነሳ ሁሉም ሰው ልጆቹን መለየት አልቻለም ነበር። እንዲሁ አጽማቸውን አንስተን በአንድ ጉድጓድ ቀበር ናቸው። አቶ መሐመድ ጥቃቱን ያደረሱት ጽንፈኛ ሲሉ የጠሯቸው የአማራ ፋኖ ታጣቂዎች ተጠያቂ አድርገዋል። በሌላ በኩል የቢፍቱ ጃላ ቀበሌ አስተዳዳሪ አቶ ኑስራ ዑመር በዕለቱ ተፈጠረ ያሉትን ለአሜሪካ ድምፅ ተናግረዋል።

ያን ቀን ምሽት በሰርጉ ስነ ስርዓት ተካፋዮች ላይ መጀመሪያ ተኩስ ከፈቱ። ከዚያም የእጅ ቦምብ ወርውረው ቤቱ በእድምተኞቹ ላይ ተቃጠለ። እዚያው የነበሩት 27ቱም ሰዎች በጥቃቱ ተቃጥለው ሞተዋል። ሌሎች አስራ ሶስት ሰዎች ደግሞ ቆስለው ወደ ሆስፒታል ተልከዋል። ከመካከላቸውም አንድ ሰው ህክምና ጣቢያ ሳይደርስ ህይወቱ አልፈዋል። ሌላ የቢፍቱ ጃሌላ ቀበሌ ነዋሪ ወይዘሮ ፊኒ አባድር በጥቃቱ ሁለት ልጆች እንደተገደሉባቸው ይናገራሉ።

ታለጂን ሰርጉ ቦታ ላይ ሁለት ልጆቼ መሐመድ አልይ እና ሱባ መሐመድ ተገድለዋል። ሶስተኛ ልጅ አህመድ መሐመድ ኦስማን ደግሞ ቆስሎ ሆስፒታል ህክምና ላይ ነው። ጽንፈኛ የፋኖ ታጣቂዎች መንደሩ ጫፍ ላይ የነበረው ቤቲን ከፍተው አቃጥለዋል።

የኢትዮጵያ ሰብአዊ መብቶች ኮሚሽንም በሰርጉ ስነ ስርዓት ላይ ስለደረሰው ጉዳት መረጃ እንደደረሰው አስታውቋል። የኮሚሽኑ ጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ለአሜሪካ ድምፅ ሲናገሩ ይህንን አረጋግጠዋል። አልሚ ጉዳቱ የደረሰው በሁለት መልኩ እንደሆነ ነው የተረዳ ነው። አንዱ በተኩስ ሌላው ደግሞ በቦምብ ነው። በሰርግ ስነ ስርዓት ላይ ይህ መፈጸሙ ያሳዝናል። በኮሚሽናችንም የአካባቢው ሰላም እንደተሻሻለ

ጉዳዩን በጥልቀት የምናጠናው ይሆናል። የቢብቱ ጃሌላ ቀበሌ ሊቀመንበር አቶ ኑስራ ኡመር ለቦምብ ፍንዳታው የፋኖ ታጣቂዎችን ተጠያቂ አድርገዋል። ይህን ጥቃት ያደረሱት ጽንፈኞች የአማራ ፋኖ ታጣቂዎች ናቸው። ጥቃቱን ከማድረሳቸው ከሶስት ቀን በፊትም በአጎራባች የጅሩ ገመቹ ቀበሌ በሽጉጥና በገጀራ ጥቃት ያደረሱባቸው ሁለት ሰዎች አሁንም በሕክምና ላይ ናቸው።

ይህንንም ጥቃት በእቅድ ነው የፈጸሙት። ቀበሌውና ወረዳው ከአማራ ክልል ጋር አይዋሰንም። በነዋሪዎቹና በቀበሌው ሊቀመንበር በጥቃት አድራሽነት ተጠያቂ ከተደረጉት ከፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ጥረት፣ በአካባቢው ይንቀሳቀሳል የተባለ የፋኖ ታጣቂ ማግኘት ባለመቻላችን ምላሽ ማግኘት አልቻልንም። ይሁንና አቶ ኑስራ ተጠያቂ ያደረጓቸው የፋኖ ታጣቂዎች ከአማራ ክልል ወሰን የተሻገሩ አለመሆናቸውን ገልጸዋል። ታጣቂዎቹ

በቀበሌው የሚኖሩ መሆናቸውንም ገልጸው ከጥቃቱ በኋላ ወደ ጊቤ በረሃ ሽተዋል ሲሉም ተናግረዋል። ከጥቃቱ ተረፉ ያሏቸው መቶ ሃምሳ አባወራዎች ወደ ሌላ ቦታ መፈናቀላቸውንም ጠቁመዋል። እስካሁን ለቦምብ ፍንዳታው ኃላፊነት የወሰደ አካል የለም።

የኦሮሚያ ክልላዊ መንግስት እንዲሁም የምዕራብ ሸዋ ዞንና የኖኖ ወረዳ ባለስልጣናትም የደረሰውን ጉዳትም ሆነ ተጠርጣሪዎችን በተመለከተ የሰጡት አስተያየት የለም። ይህ የአሜሪካ ድምፅ የባለስልጣናቱን አስተያየት ለማግኘት ያደረገው ጥረት አልተሳካም። በሌላ በኩል በዚያው አካባቢ እንደሚኖሩ በስልክ ለአሜሪካ ድምፅ የገለጹ የአማራ ተወላጆች አርብ ሰኔ ስምንት ምሽት ላይ በሰርገኞች ላይ የደረሰው ጥቃት እንዳሳዘናቸው ተናግረዋል።

አስተያየት ከሰጡት መካከል አንዱ የሆኑትና ስማቸውን ብንጠቅስ ደህንነታቸው አደጋ ውስጥ እንደሚገባ የተናገሩ ነዋሪ እርሳቸው የሚኖሩት በማዕከላዊ ኢትዮጵያ አብሽጌ ወረዳ ዳርጌ ከተማ መሆኑን ጠቅሰው ከተማውንም ከኦሮሚያ ክልል አመያና ኖኖ ወረዳዎች ጋር የሚጋሩት እንደሆነ ገልጸዋል። ጥቃቱ የደረሰበት ቦታ እርሳቸው ካሉበት በእግር ጉዞ 20 ደቂቃ ብቻ እንደሚርቅ የሚናገሩት ነዋሪው በድርጊቱም ሁሉም ሰው ማዘኑን እና ማውገዙን ይናገራሉ። ሁሉም ማህበረሰብ በጣም ያወግዛል

ምክንያቱም ሰርግ ላይ ያለ ህጻናት፣ ሽማግሌ፣ ሙሽሮች ናቸው የተገደሉት ምንም በማያውቁት ነገርና ምንም በሌሉበት። ምንም ይሁን ምን የተበደለም ቢኖር በሸኔ ምክንያት የተቆጨ በደል የደረሰበት ቢኖር ህጻናት ላይና ሙሽራ ላይ የሚደረግን ነገር እኛ አካባቢ ማህበረሰብ ያወግዛል። ለምን አበሽጌ ወረዳ ስንኖር ዳርጌ ከተማ ላይ ከሰባት በላይ ብሄረሰብ ነው ያለው ሰባቱም ብሄረሰብ በአንድ ላይ

በሁሉም ነገር በሰርግ የሚሆን በመከራ የሚሆን በደስታ አንድ ላይ እኩል ወጥቶ ገብቶ የምንኖር ሰዎች እንጂ በብሔር ተጠራርተን የምናውቅ ሰዎች አይደለንም። እንደ ዳርጌ ከተማ ሌላው በተመሳሳይ ምክንያት ስማቸውን እንዳንጠቅስ ጠይቀው አስተያየት የሰጡኝ የዳርጌ ከተማ ነዋሪ ጥቃቱን ያደረሱ ተካላት ማንነት እንደማያውቁ ገልጸው፣ ሆኖም በአካባቢው የሚንቀሳቀስ የፋኖ ታጣቂ እንደሌለ ተናግረዋል። ፋኖ የሚባል ነገር እዚህ አካባቢ ላይ አይተንም ሰምተንም አናውቅም። ፋኑ

ፋኖ ብሎ የሚፈርጁት ለማጥቃት የፈለጉትን ማህበረሰብ የማጥቂያ መንገድ እንዲሆናቸው እንጂ ፋኖ የሚባል የተደራጀ የሚንቀሳቀስ የታጠቀ ኃይል ምንም የለም። እዚህ ገበሬውን ቤቱ ላይ ቁጭ ብሎ ሊገሉትና ሊያቃጥሉት ሲመጡ ለመከላከልና ለማስደንገጥ የተኮሰውን ጭምር ነው ፋኖ እያሉ እንትን። ያለ ፋኖ የሚባል የታጠቀና እንትን የሚባል ኃይል አናውቅም። ያንን ድርጊት እናወግዛለን። በመጀመሪያ ያን ድርጊት

ማንም ያደርገውማል፣ የሰው ልጅ ላይ እየደረሰ ድርጊቱ እኔ በበኩሌ አማወግዘው ነገር ነው። በአንጻሩም የቢፍቱ ጃሌላ ቀበሌ ጥቃት በደረሰ ማግስት የአማራ ተወላጆች ላይ ተወስደዋል ባሉት የበቀል እርምጃ ሰዎች መገደላቸውን አስተያየት ሰጪዎች ተናግረዋል። የመከላከያ ሰራዊት አካባቢው በመሰማራቱ አሁን አንጻራዊ መረጋጋት መኖሩን የተናገሩት አስተያየት ሰጪዎች ከሚዋሰኗቸው የኦሮሚያ ክልል ወረዳዎቹ ጥቃቱን በመፍራት በርካቶች እነርሱ ወደሚኖሩበት የማዕከላዊ ኢትዮጵያ አካባቢ ሸሽተው እየመጡ መሆኑንም

ተናግረዋል ለአሜሪካ ድምፅ ገልሞ ዳዊት ከአዳማ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር የሱዳኑ ጦርነት እንዲቆም ጠይቀዋል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እብደት ብለው የገለጹትና በሱዳን እንዲሁም ደግሞ በደቡብ ሱዳን የሚካሄደው ጦርነት እንዲቆም

ጠይቀዋል። ኮሚሽነሩ ዛሬ ታስቦ የዋለውን የዓለም የስደተኞች ቀንን በማስመልከት በሁለቱ ሀገራት በጉብኝት ላይ ይገኛሉ። የአሜሪካ ድምፅ የተባበሩት መንግስታት ዘጋቢ ማርጋሬት በሽር ከኒውዮርክ በመሆን አነጋግራቸዋለች። እንግዲህ ወልዴ እንደሚከተል ያቀርበዋል። በሱዳን እየተካሄደ ያለው ጦርነት በዓለም አስከፊውን የመፈናቀል ቀውስ እንዳስከትለ የተባበሩት መንግስታት ድርጅት አስታውቋል። በሁለት ጄኔራሎች መካከል በሚያዝያ ወር 2015 የፈነዳው ጦርነት

አስር ሚሊዮን የሚሆኑ ሰዎችን በአገር ውስጥ ተፈናቃይ ሲያደርግ ሁለት ሚሊዮን የሚሆኑትን ደግሞ ለደህንነታቸው ሲሉ ወደ ጎረቤት ሀገራት እንዲሸሹ አድርገዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በደቡባዊ ሱዳን ኮስቲ በተባለ ስፍራ የሚገኙ ተፈናቃዮችን አግኝተዋል። አስከፊ እውከትንና እጅግ ከባድ የሆነ የሰብዊ መብት ጥሰትን ሸሽቶ የመጡ ናቸው

ደግሞም በማጣታቸው ምክንያት የተፈናቀሉ አሉ። በተለይም የምግብ ዋስትና ያለመኖርና አንዳንዴም ረሃብ በመከሰቱ ምክንያት የተፈናቀሉ አሉ። ስለዚህ በዚህ ማለቂያ በሌለው ጦርነት ምክንያት ብዙ ችግሮች ተፈጥረዋል። በደቡብ ሱዳን የስደተኞች ኮሚሽኑ የተፈናቃዮቹን በመርዳት ላይ ይገኛል። ሰብአዊ እርዳታው ጊዜያዊ መፍትሄ እንደሆነና አስፈላጊው ነገር ሰላም እንደሆነ ኮሚሽነሩ ፊሊፖ ግራንዲ ተናግረዋል።

ጥሪዬን የማቀርበው በሁለቱም ተፋላሚ ወገኖች ላይ ተጽዕኖ ማድረግ ለሚችሉ ሁሉ ነው። ወደ ፍልሚያ ሜዳው ሳይሆን ወደ ድርድር ጠረጴዛው ግፏቸው። በሌሎች የሀገሪቱ ክፍሎች ደግሞ የአየር ንብረት ለውጥ መፈናቀልን እያስከተለ ነው። በተለይ ግጭት የሚታከልበት ከሆነ ሰዎችን ለተፈናቃይነት እንደሚዳርግ ኮሚሽነሩ አስታውቀዋል። የአየር ንብረት ለውጥ የግጭት መንስኤ እየሆነ ነው።

ውስን በሆነ የአቅርቦት ሁኔታ ውስጥ ለምሳሌ የውሃ በሚኖሩ ማኅበረሰቦች መካከል ግጭት ሊጀመር ይችላል። ይህም ወደ መፈናቀል ያመራል። ባለፉት 12 ዓመታት በመላው ዓለም የፍልሰተኞችና ጥገኝነት ጠያቂዎች ቁጥር በከፍተኛ ደረጃ በመጨመር 120 ሚሊዮን ደርሰዋል። ዩክሬን፣ ሶሪያና አፍጋኒስታን ከተፈናቃዮቹ ቁጥር ከግማሽ በላይ የሚሆነውን ይዛሉ። ፊሊፖ ግራንዲ ይቀጥላሉ።

ግጭቶች መፍትሄ የማያገኙ ከሆነና ሰዎች ወደ መጡበት አካባቢ የሚመለሱበት ሁኔታ ካልተመቻቼ አሳዛኝ ሁኔታው ይቀጥላል። ይህም ትልቅ ፈተና ይሆናል። ይበልጥ እየተከፋፈለ በመጣው ዓለም እየከፉ የመጡ ሉላዊ ተግዳሮቶችን ለመፍታት አስቸጋሪ መሆኑን ግራንዲ ተናግረዋል። ማርግሬት ባሺር ለላከችው ዘገባ እንግዲ ወሌነኝ ዋሽንግተን ዲሲ።

ከዚሁ ከዓለም አቀፉ የስደተኞች ቀን ጉዳይ ሳንወጣ ወደ ተምስ ተቀራራቢ ዘገባ ነው የምናልፈው። የረድኤት ቡድኖች ቀውስ በገጠባቸው በሱዳን

በሶማሊያ በሳህልና በሌሎች አካባቢዎች ተግዳሮቶችን ለመቋቋም እጅግ አነስተኛ የሆነ የገንዘብ ድጋፍ ብቻ እየተደረገ ነው ሲሉ ይናገራሉ። በዚህ ወር መግቢያ ላይ የኖርዌይ የስደተኞች ምክር ቤት ኤንአርሲ ኃላፊ ሙሉ ለሙሉ ተፈናቃዮችን መዘንጋት አዲሱ ልምድ ሆኗል ሲሉ ተናግሯል። ሄነሪ ዊልኪንስ ስደተኞችና መንግስታዊ ያልሆኑ ተቋማትን በገንዘብ ድጋፍ ዙሪያ ያላቸው አስተያየት ላይ ያጠናቀረው ዘገባ እንደሚከተል ይቀርባል።

የመንግስታቱ ድርጅት ያለፈው የጎርጎሮ ሳያኑ 2023 120 ሚሊዮን ሰዎች በጉልበት የተፈናቀሉበትና የተፈናቃዮች አሀዝ ለ12ተኛ አመት ያሻቀበበት ሆኗል ሲል አስታውቋል። በዚህ ወር የኖርዌይ የስደተኞች ምክር ቤት ዋና ኃላፊ ጃን ኢንግላንድ ተፈናቃዮችን ሙሉ ለሙሉ መዘንጋት አዲሱ መደበኛ ስርዓት ሆኗል ሲሉ ተናግረዋል። የኖርዌይ የስደተኞች ምክር ቤት በቡርኪና ፋሶ 2 ሚሊዮን ተፈናቃዮች መኖራቸውን አስታውቆ

ይህም በዓለም ላይ እጅግ ትኩረት የተነፈገው የተፈናቃዮች ቀውስ ነው ሲል ገልጿል። የዘጠኝ ልጆች እናት የሆኑት ፋቱማታ ፔሳኮ ከሰሜናዊ ቡርኪና ፋሶ ከአምስት ዓመት በፊት የተፈናቀሉ ሲሆን ከዚያን ጊዜ አንስቶ ሰብአዊ ድጋፉ እያሽቆለቆለ መጥቷል ይላሉ። ባለፉት ጊዜያት በመንግስት ተመዝግበን ነበር፣ ነገር ግን ከነሱ ምንም አይነት ድጋፍ አግኝተን አናውቅም።

ጥቂት ለጋሽ ድርጅቶች ድጋፍ አድርገውልናል፣ ነገር ግን ድጋፋቸው ጉልህ በሆነ መልኩ እየቀነሰ ነው። እናም አሁን አልፎ አልፎ ብቻ ነው የሚመጡት። አንድ ከፍተኛ የረዴት ተቋም ባልደረባ ለአሜሪካ ድምጽ እንደገለጹት የአለም ቀውስ በከፍተኛ ሁኔታ ማሻቀቡ ፖለቲካዊ መፍትሄውን እያዳከመው ነው ይላሉ። ኪራን ዶኔሊ የአለም አቀፉ የቀይ መስቀል ኮሚቴ ባልደረባ ናቸው። ስ

ለሰብአዊ ስራዎች የሚደረግ የገንዘብ ድጋፍ በአመታት ውስጥ በከፍተኛ ሁኔታ መጨመሩ ሐቅ ቢሆንም፣ ነገር ግን ሰብዊ ድጋፍ የሚፈልጉ ሰዎች ቁጥር ዘርፉ ሊሸከመው ከሚችለው በላይ በፍጥነት መጨመሩም አሁነኛ እውነታ ነው። ኪራን ስደተኛዋ ፋቱማታ ያለችበትን የመሰለ ሁኔታ ለተፈናቃዮች ይበልጡን አስጊነ ይላሉ። እነዚህ ሰዎች መውጫ የላቸውም።

ውጤታማ በሆነ መልኩ በአንድ ስፍራ ተከማችተዋል። ስለ ሰዎች ስናወራ ይህን የመሰለ አባባል መጠቀም አስቀያሚ ነው። ይህ ምንም ዓይነት እውነተኛ የሆነ የመዋለንዋይ ፍሰት መፍትሄ ያላየንበት አንደኛው ነገር ነው። ዊል ካርተር በሱዳን የኖርዌይ ስደተኞች ምክር ቤት ዋና ዲሬክተር ናቸው። ሚ

የተራቡ ሰዎችን እጅግ አስከፊ የሆነ የአገልግሎት ሽፋን እንዲያገኙ ያደረገ እንደዚህ አይነት አሳዛኝ የገንዘብ ድጋፍ ሁኔታ በፍጹም አይቻ አላውቅም። በአንዳንድ አሰቃቂ ቀውሶችም ቢሆን ይህን የመሰለ የዲፕሎማሲ ደረጃ እና የመገናኛ ብዙሀን ቸልተኝነት አይቻ አላውቅም። አቶ ማታ ፔሳኮ ዓለም አቀፍ የገንዘብ ድጋፉ ሁኔታ ያሽቆለቆለበትን ምክንያት እንደሚረዱ ይገልጻሉ።

ዓለም አቀፉ ማህበረሰብ በእኛ ሁኔታ ስጋት ውስጥ እንደሆነ ይቀጥላል። ምንም እንኳን በቡርኪና ፋሶ ግጭቱ ቢቀጥልም ለእነሱም ቀላል እንደማይሆን እረዳለሁ። ግጭቱ እንዲቆምና ወደ መኖሪያ መንደሪ ለመመለስ እጸልያለሁ። ፋቱማታ እንደ ሚሊዮን ስደተኞች ሁሉ ማድረግ የሚሹት ወደ መኖሪያ ቀያቸው መመለስ ነው። ለሄነሪ ዌልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን ለሐሙስ ምሽት ሰኔ 14 2016 ዓ.ም የያዝ ናቸው የዜና ትንታኔዎች እዚህ ላይ ተጠናቋል። የመጀመሪያው ምዕራፍ ጨርሰን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ነው የምንገኘው። ተከታዩ ቀዳሚው ዘገባ ንግድና ምጣኔ ሀብት ነው።

የዛሬውን ንግድና ምጣኔ ሀብት ዘገባችን እንግዲህ በኢትዮጵያ የበጀት ውሳኔ ላይ ና እንዲሁም ደግሞ የባለሙያዎች ምልከታ ላይ የሚያተኩር ነው። ለመጪው የኢትዮጵያ 2017 በጀት ዓመት የሚኒስትሮች ምክር ቤት የ971.2 ቢሊየን ብር ወይም 17 ቢሊየን ዶላር ዓመታዊ በጀት ረቂቅ ለሕዝብ ተወካዮች ምክር ቤት አቅርቧል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የበጀት ረቂቁ በቀረበበት ወቅት ለምክር ቤቱ እንዳስረዱት ካለፈው ዓመት

21 በመቶ ብልጫ እንዳለው ተናግረዋል። በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች የበጀት ጉድለቱ ከፍተኛ መሆኑንና ከበጀቱ አብዛኛው ድርሻም ለእዳ ክፍያ እንደሚውል በመጥቀስ በበጀቱ ውጤታማነት ላይ ጥያቄ አንስተዋል። አስተያየት እንዲሰጡን የጋበዝ ናቸው ሶስት የምጣኔ ሀብት ባለሙያዎች አቶ አብዱል መናን መሐመድ

ዶክተር አረጋ ሹመቴና እንዲሁም ደግሞ አቶ ፋሲል ጣሰው ናቸው። ያነጋገራቸው አስማማው አየነው ነው። ወደ ዘገባው እንሻገር። ከ20 ቀናት በኋላ ለሚጀመረው የ2017 በጀት ዓመት የፌዴራል መንግሥት የአገሪቱ አጠቃላይ በጀት 971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር አድርጎ ለሕዝብ ተወካዮች ምክር ቤት አቅርቧል። ይህም ካለፈው ዓመት በጀት የ21 በመቶ እድገት አለው። ከጠቅላላ በጀቱ ውስጥ 451 ቢሊዮን ብር ለመደበኛ ወጪዎች የተመደበ ሲሆን

ለካፒታል ወጪዎች ደግሞ ከ283 ቢሊዮን ብር በላይ ተበጅቷል። በጀቱ 358.5 ቢሊዮን ብር ያልተጣራ ጉድለት እንዳለበትም የገንዘብ ሚኒስቴር አስታውቋል። በጀቱን አስመልክተው ለአሜሪካ ድምፅ አስተያየታቸውን የሰጡን የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፈው ዓመት የዋጋ ንረት ፈተና እንደነበረ አስታውሰው የአሁኑ የበጀት ጭማሪና ያለበት ጉድለት ከፍተኛ መሆን የዋጋ ንረትን የበለጠ ሊያባበስ የሚችል ነው ይላሉ አገሪቱ

ኢኮኖሚ አኳያ ያለባት ተግዳሮት ምንድን ነው የሚለውን፣ ቅድሚያ የምትሰጣቸውን ጉዳዮች ዝርዝር ታስቀምጣለህ። ከዛ ተነሳ ስታየው የዋጋ ግሽበት ነው ትልቁ ፈተና የሆነብን። በሁለተኛ ደረጃ የሀገሪቱ እዳ ነው ትልቁ ፈተና የሆነው እና እነዚህ ጉዳዮችን በምታይበት ሰዓት እንደዚህ በጣም ከፍተኛ ሆነ በጀት ልትበጀት አትችልም። አምና በጣም ትንሽ ጭማሪ ነው፣ አንድ ወይም ሁለት በመቶ ነው ጭማሪ የነበረው። በጀቱ ዘንድሮ በዚህ ያህል ደረጃ ጨምሯል።

እንደዚህ የተጋነነ በጀት ክፍተቱ ሊሸፈን የሚችለው መንግስት ሶስት መቶ ሀያ አምስት ቢሊየን ነው ከአገሪቱ ከባንክ ስርዓት እበደራለሁ የሚለው ይሄን ያህል ገንዘብ የባንክ ስርዓት ስንል ወይ ንግድ ባንክ ነው ግል ባንኮች ናቸው እንደዚሁም ደግሞ የመንግስት ግምጃ ቤት ሰነድ መሸጥ ነው። ሌላኛው አማራጭ ደግሞ ገንዘብ ማተም ነው።

እና ቁጥሮቹ ይታወቃሉ። በግምጃ ቤት ሰነድም ቢሆን መገመት ይቻላል፣ ብዙም አይቸግርም። ከንግድ ባንክ ቢታሰብ እና ትልቁ የገንዘብ ምንጭ ሊያደርገው ገንዘብ ማተምን ካላሰበ በስተቀር በዚህ ደረጃ የተጋነነ በጀት አዘጋጅቶ ከሀገር ውስጥ፣ ሌላው ደግሞ አጠቃላይ ፕራይቬት ሴክተሩን ክራውዲንግ አውት ይሉታል በኢኮኖሚክስ ቋንቋ፣ በአማርኛ ትንሽ ይቸግራል። ሌላውን በማስወጣት የለም ብድር እንዳያገኝ ያም ቢሆን ቀላል አይደለም።

በበጀት ዓመቱ ጠቅላላ የፌዴራል መንግስት ገቢ 613 ቢሊዮን ብር ገደማ ይሆናል ተብሎ ይጠበቃል። ከዚህ ውስጥም 52 ቢሊዮን ብር የሚሆነው ገቢ ይሰበሰባል ተብሎ የተገመተው ከታክስ ነው። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ የሀገሪቱ ገቢ የመሰብሰብ አቅም በየጊዜው እየቀነሰ መምጣቱን ጠቁመው የታሰበው ገቢ ይሰበሰባል ብሎ ለመጠበቅ አስቸጋሪ ነው ይላሉ። የዓለም ባንክ የበጀት መሰብሰብ አቅምን ወይም ሬቨን ሞቢላይዜሽን የሚባለው ኢንዴክስ ይሰራል በየአመቱና

ሁለት ሺ አስራ ሁለት እስከ ሁለት ሺ አስራ ሰባት ድረስ የተሻለ ሬቨኑ ሞቢላይዜሽን አቅም ወይም ፐርፎርማንስ ነበራት። ከዛ በኋላ ከሁለት ሺ አስራ ሰባት ወዲህ ሁለት ሺ አስራ ስምንትን ጀምሮ እስከ ሁለት ሺ ሀያ ሁለት ባለው ከስድስቱ ሶስት ነጥብ አምስት ነው ያገኘችው። ይሄ ማለት ሬቨኑ ሞቢላይዜሽን ወይም የገቢ አሰባሰብ ሁኔታዋ ጊዜ ወደ ጊዜ እየቀነሰ ነው ይመጣባል። ይሄ ችግር ሁለት ሺ አስር ሁለት ሺ ዘጠኝ አካባቢ ነበረና

ይሄ የበጀት ወይም የረቨኑ ሞቢላይዜሽኗ ከባለፉት አመታት አንጻር ዝቅ ባለበት ሁኔታ፣ በተቃራኒው ደግሞ በጀቱን እንጨምራለሁ ማለት በጀቱን ሀሳባዊ ብቻ የቁጥር ወይም ደግሞ የቀመር ውጤት ብቻ አድርጎት እንዳይቀር ስጋት አለኝ። አንዳንድ ክልሎች፣ አንዳንድ ተቋማት መሰብሰብ ያለባቸውን በትክክል እየሰበሰቡ ስላልሆነ፣ ስለዚህ የማይሰበሰብ ከሆነ በጀቱን መጨመሩ የበጀት ጉድለቱን ከማስፋት ውጭ

ሌላ ምንም ላያመጣ ይችላል። ከበጀቱ ከፍተኛውን ድርሻ ከያዘው መደበኛው ወጪ መካከል ለሀገር ውስጥና ለውጭ እዳ ክፍያ የተያዘው 139.3 ቢሊዮን ብር እንደሆነም ተመላክቷል።

ዶክተር አብዱል መናን ከበጀቱ ለዳ የሚከፈለው ከፍተኛ መሆን አስደንጋጭ ነው ይላሉም። የበጀት ዝርዝሩ ያየው እንደው በአንደኛ ደረጃ የተቀመጠው እንደው ማንንም ሰው ሊደነግጥ ይገባል። መቶ ሰላሳ ዘጠኝ ቢሊየን እኮ የዕዳ መክፈያ ነው። እንደው ማንም ሰው ሊያስደነግጠ ይገባል። የብድር ዋና ፍሬውም ሊሆን ይችላል፣ ግን በብዛት ደግሞ ወለድም ሊሆን ይችላል። ወለድ እኮ ምትከፍለው እኮ ወለድ። ቆይ ምን ኢኮኖሚ ፋይዳ አለው? ምንም እኮ የኢኮኖሚ ፋይዳ የለው ምትከፍለው ወለድ

ይኸውልህ ብዙ ብድር የምትከፍለው ብዙ ብድር ስለምትወስድ ነው፣ ወይም ከዚህ በፊት በጣም ብዙ ብድር ስለወሰድክ ነው። እና ከሀገሪቱ የሚሰበሰበውን ገንዘብ እንዳለ ወደ ብድር መክፈያ የሚሆን ከሆነ አስበኋል። ከዚህ በፊት የተበደርነው በጣም የተወሰነ ገንዘብ ቢሆን ኖሮ ይሄ ሁሉ ገንዘብ ወደ ልማት የሚሆን ነበረ። ለምሳሌ የምንከፍለው ሰላሳ ዘጠኝና አርባ ቢሊዮን በአመት ቢሆን ኖሮ እኮ መቶ ቢሊዮን እኮ ለልማት ይውል ነበረ። ግን ከዚህ በፊት የወሰድናቸው ብድሮች በጣም ብዙ ስለሆነ በዛ ላይ ደግሞ እነዛ ብድሮች ምን ላይ ውለዋል? ኢኮኖሚክ ጠቀሜታ ባላቸው ነው ወይስ ባክነዋል?

ይህን እነዚህ ነገሮችም ወሳኝ ናቸው። ብድር ስትወስድ ጥንቃቄ ካላረግ ይሄ ምለ እንደ ሀገር ብቻም አይደለም እንደ ድርጅትም እንደ ግለሰብም ያን ብድሉን የምታውለበት ቦታ ፋይዳ ያለው ነገር ነገ የሚከፍል ነገር ላይ ከሆነ ያ ጥሩ ነው። አይ የምታውለው ቦታ ግን የኢኮኖሚ ፋይዳ ብዙም በሌለው ነገር ላይ ከሆነ ብዙ ከምክንያት የዘለለ ብዙም አይደለም እና ውጪው ግን ይተርፋል፣ ለትውልድም ይተርፋል። በዩኒቲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት አቶ ፋሲል ጣሰው በበኩላቸው የዘንድሮን ጨምሮ በአገሪቱ በጀት ሲዘጋጅ

የጳጉሜ ወርን ታሳቢ ያደረገ አለመሆኑ ሀገራዊ ኢኮኖሚ ጉዳትን እያስከተለ ነው ሲሉ ይናገራሉ። ጳጉሜ ከነሐሴ ግርጌ ስር አምስት ቀን ሁልጊዜ አንክስ ተደርጎ ነው የሚወጣው። ያ ማለት አስራ አንድ ወር ሰላሳ ዕለት ይይዝና አስራ ሁለተኛው ሰላሳ አምስት ዕለት ይሆናል፣ ሰፊ ይሆናል። በአራት አመት አንዴ ደግሞ ሰላሳ ስድስት ዕለት ሲይዝ እጅግ በጣም ሰፊ ሆኖ ነው የሚመጣው። ህጉ ተደንግጓል። ጊዜው ተፈጥሮ ነው ግን

የኢትዮጵያ ኤክስፐርቶች ወይም የገንዘብ ሚኒስቴር ባለሙያዎች ፓርላማውም፣ የሚመለከታቸው ሁሉ እስካሁን ድረስ ጳጉሜን ስራዬ ብለው ወደ ተግባር አልጨመሩ። እስካሁን ድረስ በቃ ነሐሴን ሰላሳውን ብቻ ያደረጉና ጳጉሜን በህግ ማዕቀፉ አካቶ አልተሰራበትም። እንግዲህ ሰራተኛው ደሞዝ ገቢ፣ ካፒታል ባለቤት የወለድ ገቢ፣ ቤት ያከራየ የቤት ኪራይ ገቢ አያገኙም ማለት።

ይሄ የንብረት ባለቤትነት ጽንሰ ሀሳብን ይጻረራል። ሌላው በዓመታዊ ገቢ ላይ ይሄ ጂዲፒ በሚባለው የሀገር ምርት ስናይ ይህ አስራ ሶስት ነጥብ አራት ዘጠኝ ቢሊዮን ብር ባለመታወጆ የተነሳ ከመቶ ሰማንያ ስምንት ነጥብ ዘጠኝ ቢሊዮን ብር በላይ በአግሚ ውስጥ አጠቃላይ ምርት ተንቀሳቅሶ ተዘዋውሮ ተመዝግቦ መታየት ሲገባው ሳይታይ ይቀራል።

በበጀቱ ለክልል መንግስታት ድጋፍ ከ223 ቢሊዮን ብር በላይ ተመድቧል። በጦርነት ምክንያት የወደሙ ንብረቶችና አገልግሎት መስጫ ተቋማትን ወደነበሩበት ለመመለስና ለማቋቋም ለተጀመረው ፕሮጀክትም 20 ቢሊዮን ብር መመደቡ ተገልጿል። ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ መንግስት አሁንም አውዳሚ ናቸው ያሏቸውን ግጭትና ጦርነት በማስቆም የሚያወጣውን ከፍተኛ ወጪ ማስተካከል ይኖርበታል ይላሉ። ምርታማ ያልሆኑ ወጪዎች የሚባሉት

ግጭት፣ ጦርነት እነዚህ እነዚህ አውዳሚ እንጂ ምንም ትርፍ የማያመጡ ምንም ኢኮኖሚ ላይ ምርታ የማያበሳዩ የወጪ አቅጣጫዎች ናቸው እና እነዚህን በተቻለ መጠን የሚቀንስበት ሁኔታ መኖር መቻል አለበት። ስራ መሰራት መቻል አለበት። አለመረጋጋቶችን፣ ግጭቶችን በተቻለ መጠን በሰላማዊ ሂደት መጨረስ ሲችል የወጪ የጊዜ የጉልበት ተባለ ሊያመጣ ይችላል።

ከዛ ውጭ ደግሞ እነዚህ አለመረጋጋቶችና ግጭቶች ቢወገዱ በጀቱ ብቻ ሳይሆን የሚያስተካክሉለት ተጨማሪ የውጭ ሀገር በጀት ድጋፎችንም እንዲያገኝ ያስችሉታል። ያ ሆነ ማለት ደግሞ አገሪቱ ላይ የኢኮኖሚ ምርታ የሚያሳይ እንጂ የጎኒነት ጉዳት የማያመጣ

የገቢ አቅጣጫ ይኖረዋል ማለት ነው። የኢትዮጵያ መንግስት ከአበዳሪ ሀገራት ጋር እያደረገ ባለው ድርድር የገንዘብን የመግዛት አቅም ማዳከም እንደ ቅድመ ሁኔታ በተደጋጋሚ የተነሳ ቢሆንም የገንዘብ ሚኒስትሩ አቶ አህመድ ሺዴ ለዚህ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ግን በጀቱ ሲዘጋጅ ብርን ከዶላር አኳያ ያለውን የምንዛሬ ተመን የሚያዳክም ውሳኔ ተግባራዊ ይደረጋል በሚል ታሳቢነት እንዳልሆነ ገልጸዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ

በአህጉሪቱ ረዥሙ መሆኑ የሚነገርለትና ና አስራ አንድ ሀገራቶችን አቋርጦ የሚያልፈው የናይል ወይም የአባይ ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከሁለት

ከ200 ሚሊዮን በላይ ለሚደርስ ህዝብ ዘላቂ የህይወት ዋስትና በመሆን ያገለግላል። ይሁን እንጂ ከወንዙ ከላይኛው ተፋሰስ አካባቢዎች የሚታየውና እያደርም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ ተዘግቧል። ሺላ ፖኒ ከደቡብ ሱዳና ጆንግሌ ግዛት ቦር ያደረሰችን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው አጠናቅሮታል።

ናይል በዓለም በዕድሜ ትንሽቱን አገር ደቡብ ሱዳንን ጨምሮ ለአስራ አንድ አገሮች ለኑሮ ወሳኝ ግብአቶችን ይቸራል። ሉትረንግሉት ደቡብ ሱዳን ውስጥ የፕላስቲክ ቆሻሻ የሚያጸዳ የማኅበረሰብ ቡድን ዋና ሥራ አስፈጻሚ ነው። ዘወትር ማለዳ ጎ ሲቀድ ዘመን የጠገበውና ላይመለስ ቁልቁል የሚዠቀዠቀው ጅረት የተፈጥሮ አካባቢ ብክለት ስለ ደቀነበት ፈተና

ጥሪ ያሰማል። በመገበው እጅ ግሮሮው የታነቀው ወንዝ እሪ ብሎ እየጮኸ ነው። ያን የእሪታ ድምፅ ለማስቆምና አንዳንድ አውዳሚ ልማዶችን ከስር መሰረታቸው ለመለወጥ ብሎም ለሕዝባችን ዘላቂ የሆነ መፍትሄ ለማምጣት በተጠንቀቅ ቆመናል። የትም የተጣሉ የፕላስቲክ ቆሻሻዎችን ከአካባቢው ለማጽዳት የቆመው በወጣቶች የሚመራ መንግሥታዊ ያልሆነ ድርጅት ነው።

የድርጅቱ መስራች የሆነ ሉት እንደሚያስረዳውም ይህ ባለታላቅ ግርማ የስልጣኔ የሕይወት መሰረት የሆነ ወንዝ አሁን ብርቱ የተፈጥሮ አካባቢ ብክለት አደጋ ተጋርጦበታል። ናይል ቀይ ቀለም ያዘለ እምባ እያነባ ነው። በደም ሳይሆን በላስቲክና ውሃውን እየበከለ ባለው ቆሻሻ የቀለመ

ከተማችን፣ ወንዞቻችን እና መጪው ጊዜያችን ሁሉም አንዱ ከሌላው እርስ በርስ የተሳሰሩ ናቸው። አሁንም እዚህ ውስጥ ያለው ሁኔታ በጣም አሳሳቢ ነው። እናም ተጨባጭ እርምጃ መውሰድ የእኛ ግዴታ ነው። አንዳንድ የአካባቢ ጥበቃ ባለሙያዎች በሰነዘሯቸው ትንበያዎችም ተደጋጋሚና ኃይለኛ የሙቀት ማዕበል የናይልን ፍሰት በሚያስደንቅ ሁኔታ 75 በመቶ እንደሚቀንስ

በውሃ ሀብትና በምግብ ዋስትና ላይ የተመሰረቱ ግጭቶች እንዲባባሱ እንዲሁም በበቂ ውሃ አቅርቦትና ንጽህና ጉድለት የተነሳ የሚቀሰቀሱ የጤና አደጋዎችን መጠን ሊያሳድጉ ጭምር ይችላሉ ሲሉ ያስጠነቅቃሉ።

ጆሴፍ አፍሪካኖ ባርቴል የደቡብ ሱዳን የአካባቢ ጥበቃና የደን አስተዳደር ረዳት ሚኒስትር ናቸው። በናይል ወንዝ ዳርቻ ለሚኖሩና ለሚሰሩ ሁሉ የውሃ ጥራት መረጋገጥ ያለውን ጠቀሜታ ያብራራሉ። ፒፕል ድሪንክ ዎተር ዳይሬክትሊ ፍሮም ዘ ናይል

ሰዎች በቀጥታ ከናይል ወይም ናይልን ከሚመግቡት ጅረቶች ውሃ ይጠጣሉ። በዚህም ሳቢያ እንደ ኮሌራ፣ ተቅማጥና ለመሳሰሉ ውሃ ወለድ በሽታዎችም ይጋለጣሉ። ስለሆነም በደቡብ ሱዳን ያለውን የውሃ ጥራት ለማሻሻል ብቸኛው መፍትሄ የአካባቢውን የፈሳሽ የጠጣርና እንዲሁም ከሕክምና አገልግሎት መስጫዎች የሚጠራቀም ቆሻሻ አያያዝን ማረጋገጥ ነው።

ሉት በበኩሉ ይበጃል የሚለው ዋና ጉዳይ መንግስት ቆሻሻ የሚያስከትለው ብክለት የሚገደብበትን ውጤታማ መንገድ ለማስተማር አውደ ርዕዮችን ማዘጋጀት፣ የፕላስቲክ ምርቶችን ለነጠላ አገልግሎት ማዋል የሚከለክሉ ደንቦችን መተግበርና ልክ እንደዚህ ታዳጊ ልጅ በወንዞች ዳርቻ የሚኖሩ ሰዎች ቆሻሻን በየጊዜው ለመሰብሰብና ለማስወገድ የሚያግዙ የጭነት ተሽከርካሪዎችን ማቅረብ

ከመልካም ጅምሮቹ የሚካተት ሊሆኑ ይችላሉ የሚል እምነት አለው። እዚህ ያለንበት ዓላማ የወንዙን ዳርቻ ማጽዳት ነው። ይህ ለሕይወት መቀጠል ወሳኝ የሆነ መሠረት ነው። በአንጻሩ ከሌሎች በሽታዎችም ይታደገናል።

እንደ ፀረ ፕላስቲክ ቆሻሻ ዘመቻ አስተባባሪ ቡድን ዘለቄታ ያለው የአካባቢ አያያዝ ግንዛቤ ለማዳበርም መደበኛ የሆነ ቆሻሻ የሚሰበሰብበት አሰራር፣ በፕላስቲክ ምርቶች ላይ የሚጣል ቀረጥና ቆሻሻ በየስፍራው በሚጥሉ ሰዎች ላይ የሚበየኑ ቅጣቶችን ስራ ላይ የመዋል ራዕይ አለው። ይሁን እንጂ እነኚህ ለውጦች አሁን በመንግስቱ የቅርብ ጊዜ እቅዶች ውስጥ የተካተቱ አይደሉም።

ስለሆነም አሁን እንደ ሀገር የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም የያዛቸውን ውጥኖች ተቀላቅለናል። በመንግስታት አደራዳሪ ኮሚቴ አማካኝነት ፕላስቲክ የሚያስከትለውን የአካባቢ ብክለት የሚከለክል ዓለም አቀፍ ስምምነት በመንደፍ ላይ ነን። ሉት ጨምሮ እንዳስረዳው የቦር እና የናይል ወንዝ ታሪክ መስቀለኛ መንገድ ላይ ናቸው።

እናም ዛሬ የሚወሰዱ እርምጃዎች እና የሚከተሏቸው መንገዶች የወንዙን የነገ ዕጣ ማሳምር አለያም ያለፈ ቅርስ ብቻ ሆኖ እንዲቀር ይወስናሉ።

የሰማችሁት እንግዲህ ባህልና አካባቢ ጥበቃን የተመለከተውን የምሽቱን ዘገባችንን ነበረ። እንግዲህ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸው ዝግጅቶች እዚህ ላይ ተጠናቀዋል። ሳስተናግዳችሁ የቆየውት እኔ ኤደን ገረመው ነኝ። ዋና አዘጋጇ ደግሞ ጽዮን ግርማ ናት። ኤልያስ አስማረ ከዚህ ከስቱዲዮ ከሚገኙ ከሌሎች ባለሙያዎች ጋር እና የድምጽ መሀንዲሶች ጋር በመሆን ስርጭቱን ሲያቀናብርልን የቆየው ባለሙያ ነው። አባየው ገበያው ደግሞ የዌብና ማህበራዊ ድረገጽ ፕሮዲሰራችን አስተያየ

ወይም ጥያቄ ቢኖራችሁ የቪ አምሃሪክ የፌስቡክ ገጽ ላይ በመግባት አድርሱን። ስለ ቁጥራችሁንም እዛ ላይ ተውልን። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን ዝግጅት ፈጸምን። ሰላም ጤና ስጥልን። ደህና ደር